አድማጮች አሁን ምሽቱን የደረሰን ዜና አለ። ከኢትዮጵያ የመጣ ነው። ሰማያዊ ፓርቲ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች የሚገኙ አባላቱና ደጋፊዎቹ እየታሰሩ መሆናቸውን ገልጿል። የሚካሄደው እስር ህገ ወጥና በማን አለብኝነት የሚፈጸም ድርጊት ነው ያለው የሰማያዊ ፓርቲ እስሩ በአስቸኳይ እንዲቆም ጠይቋል። መለስካቸው አምሃ የማምሻውን የወጣውን የፓርቲውን መግለጫ ተከታትሏል። ፓርቲው ባወጣው መግለጫ እንዳተተው የ2007 ዓ.ም ጠቅላላ ምርጫ ከተፈጸመ ማግስት ጀምሮ በምርጫው በንቃት ሲሳተፉ የነበሩና በአስተሳሰባቸው በሕዝቡ ዘንድ ተቀባይነት ያላቸውን ዜጎች በማናለበኝነት መደብደብ፣ ከሥራ ማፈናቀል፣ ማሰር፣ ማሸማቀቅና መግደል ያገዛዙ ዋና መገለጫ ሆኗል ይላል ሰማያዊ ፓርቲ በጽሑፍ ያሰራጨው መግለጫ። አሁን በጸጥታ ኃይሎችና በፖሊስ በአባሎቻቸው እየተፈጸመ ነው ያሉትን ድርጊት በእጅጉ የሚያሳፍርና በዓይን የሚታይ ባይሆን ኖረው ድርጊቱን ለማመን ያስቸግራል ያሉት የፓርቲው ሊቀመንበር አቶ ይልቃል ጌትነት በአንዳንድ ስፍራዊ ተፈጽሟል ያሏቸውን እስሮች በምሳሌነት ይጠቅሳሉ። አሁን ሰሜን ሸዋ ያሉ ሶስት እቂዎቻችንና ሌሎች ሁለት አባላትን ጨምሮ አምስት ሰዎችን ቤታቸውን ፈትሸው ቤታቸው ውስጥ ያሏቸውን እንደ ላፕቶፕ ኮምፒውተር፣ የእጅ ስልክ እና የመሳሰሉትን ነገሮች ሁሉ ወስደው የት እንደወሰዷቸው ሳናቅ አሁን ሀምሌ አምስት ነው ያሰሯቸው። ዛሬ ላይ አዲስ አበባ ማዕከላዊ የሚባለው የምርመራ ቦታ ላይ እንዳሉ አንዳንድ ጥቆማዎች ያሳዩ ከባህር ዳር አካባቢና ከምዕራብ ጎጃም ደግሞ ሽንዲ ተብሎ በሚጠራ ወንበርማ ወረዳ ውስጥ ያሉ ሶስቱ፣ እንደዚሁ እጩ የነበሩ የፌዴራል ምክር ቤትና የክልል ምክር ቤት እጩ የነበሩ ሰዎች ናቸው። ሌሎች ደግሞ የአንድነትና የማያድ አባላት የነበሩትን አምስት ሰዎች ባህር ዳር በምርመራ ላይ ከቆዩ በኋላ አሁን ወደ ዋናው ማረሚያ ቤት አዘዋውሯቸዋል። እንዲህ ያሉ እስሮችና ሌሎች ማዋከቦች የሚፈጸሙት ከመሃል ርቀው በሚገኙ የሀገሪቱ ክፍሎች ብቻ እንዳልሆነና በሀገሪቱ ዋና ከተማ በአዲስ አበባም እየተፈጸመ ነው ያሉትንም ድርጊት አቶ ይልቃል ይዘረዝራሉ። እዚህም አዲስ አበባ ላይም እንደዚሁ የኛው የምክር ቤት አባል የሆነው ደብረ አሸናፊ፣ የዲስፕሊን ኮሚቴ አባል የሆነውን መርከቡ ኃይሌ አናናያን እና ሌሎችንም ሶስት ወጣቶች ያደርገው ስድስት ሰዎችን በዚህ ሁለት ሶስት ቀን ውስጥ አስረዋል። በተለያየ ፍርድ ቤትም እነዚህን ሰዎች ያቀረቧቸው በተለየ አዲስ አበባዎቹን ትናንትና ጠዋት እነ ደብሬ አሸናፊን መናገሻ ፍርድ ቤት ያቀረቧቸው ለክስ የሚበቃና ምንም አይነት መረጃ የለህም፣ ይህንን ነገር አላይም ብሎ የመናገሻ አንደኛ ደረጃ ፍርድ ቤት አሰናበተው። በዛ ዕለትና ሰዓት እንደገና ከጥቂት ጊዜ በኋላ አራዳ ፍርድ ቤት ወሰዷቸው። ያም እንደገና ይህንን ጉዳይ ላይ አልችልም ለክስ የሚያበቃ ነገር የለህም ብሎ መለሰው። ከዛ በኋላ በዛው ሰዓት በዛው ቀን ወደ ማታ አካባቢ ሰባራ ባቡር በተለምዶ በሚባል አካባቢ ባለ ፍርድ ቤትም እንደዚሁ እነዚህን ሰዎች ያቀረቧቸው። አቶ ይድቃል እንደሚሉት ሰባራ ባቡር የሚገኘው ፍርድ ቤትም ለፖሊስ ተጨማሪ ቀን ሰጥቶ ለሐሙስ ሐምሌ ዘጠኝ ቀን እስረኞቹን ይዞ እንዲቀርብ ትዕዛዝ ሰጥቷል። ይሁንና ታሳሪዎቹ ዛሬ ቀርበው የነበሩ ሲሆን ፍርድ ቤቱ የተያዙበትን ምክንያት በቂ ሆኖ እንዳላገኘው ለፖሊስ በግሳጼ መልክ መግለጹን አቶ ይልቃል ይናገራሉ። ፓርቲው ያሰራጨው የጽሑፍ መግለጫም እንዲህ አይነቱ ሕገ ወጥና የማን አለብኝነት ድርጊት በአስቸኳይ እንዲቆም ሰማያዊ ፓርቲ አሁንም አጥብቆ ይጠይቃል ይላል። አቶ ይልቃል በተለይ ለቪኦኤ በሰጡት ቃል እንደገለጹት በቅርቡ በደብረ ማርቆስ ከተማ የተገደሉት የሰማያዊ ፓርቲ አባል አቶ ሳሙኤል አወቀ ገዳይ የተፈረደበትን ፍርድ አይቀበሉትም። በእርሳቸው አባባል ገዳይ አባሪዎች አሉት እየተባለና አባሪዎቹ ሳይያዙ በሌላ በኩል ደግሞ ሟች እንደተገደለና የፖሊስ ምርመራ ውጤት ምን እንደሚመስል ገና ሳይታይ ታላላቅ የመንግስት ባለሥልጣናት አቶ ሳሙኤል ከጥብቅና ሙያው ጋር በተያያዘ ከደንበኛው ጋር ጠብ የነበረው እንደሆነና ግድያውም ከዚህ ጋር የተዛመደ ነው በማለት ቀድሞው ዳኝነት የሰጡ መሆናቸውን በማስታወስ በተጨማሪም ፍርዱ በአስራ አምስት ቀን ውስጥ መሰጠቱም ፍትሐዊነቱን እጅግ አጠራጣሪ ያደርገዋል ካሉ በኋላ ጊዜና ታሪክ ምስጢሩን ያወጣዋል ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ